يبقى مَدْرَكْ <applause> በልዩ ጉጉት የሚጠበቅበት ነው። በዚሁም በተጨማሪ ተጨማሪ ሰው ደሞዝ የሚያገኝበት ነው። የገና ተጨማሪ ደሞዝ ያል በአብዛኛው መስሪያ ቤቶች ይሰጣሉ። ያንን ደግሞ ለእንደዚህ ለስጦታዎች ለመስጠት የምናደርገው ነገሮች ናቸው። እንግዲህ በጀርመን ሀገር ሲኖሩ ከሰላሳ ዓመት በላይ የሆናቸው ዶክተር ጸጋይ ደግነህ በጀርመን በጉጉት እየተጠበቀ ስላለው ስለ ገና በዓልና የኮረና ወረርሽኝ የጋረጠውን አደጋ ከነገሩን ላይ የተወሰደን ድምጽ ነበር ያደመጥነው። ጤና ይስጥልኝ አድማጮች እንደምንሰነበታችሁ የዓለም ኢኮኖሚ ብሎም ማህበራዊ መስተጋብርን ቀስፎ የያዘው የኮሮና ወረርሽኝ አውሮፓ ላይ ለሁለተኛ ጊዜ በመቀስቀሱ የተለያዩ የአውሮፓ ሀገራት ተዋሲው ይበልጥ ተሰራይቶ ማህበረሰብን እንዳይገድል የታማሚው ሕዝብ ቁጥርም እንዳይጨምርና ሆስፒታሎች እንዳይጣበቡ የተለያዩ የዝውውር እገዳ ደንቦችን አጥብቀው እየተገበሩ ነው። በጀርመን የምግብ ቤቶችና ቡና ቤቶች፣ ማህበራዊ የስፖርትና የመዋኛ አዳራሾች ዝግ ናቸው። ምግብን አዞ በመልእክተኛ ገዝቶ እቤት ወስዶ አሊያም ፓርክ ውስጥ ቁጭ ብሎ መብላት ይቻል እንደው እንጂ ሆቴል ተዝናንቶ መቀመጥና መብላት ቢያንስ ለአንድ ወር የተከለከለ ሆኗል። የጀርመኗ መራሒተ መንግስት አንጌላ ሜርክል ጠበቅ ያለ የዝውውር እገዳ ረዘም ላለ ጊዜ መተግበር አለበት እያሉ እየወተወቱ ነው። በጀርመን ሕዝብ በሚበዛባቸው አካባቢዎች የአፍና አፍንጫ መሸፈኛ ማድረግ የግድ ሆኗል። ይህ የኮረና ወረርሽኝ ለሁለተኛ ጊዜ የተቀሰቀሰው ደግሞ አሁን የበጋ ወራት አልቆ ክረምት መግቢያ ላይ ባለንበት የዛፍ ቅጠሎች አረንጓዴ ቀለማቸውን ትተው ወደ ወርቅማ ና ቀጋ በሚመስሉበት በአሁኑ ጊዜ ነው። በየቀኑ የምትፈነጠቀውም ፀሐይ ብርሃኗ ደማቅ፣ ሰማዩም ጥርት ያለ ሰማያዊ ይምሰል እንጂ ብርዱ ካፖርታ ያስደርብ ጀምሯል። ዛሬ ከካፖርታ በላይ ጭምብል አጥልቆ ማር ቆራጭ መስሎ መንቀሳቀሱ የተለመደ ነው። ወሩ አሁን ጀርመናውያን አመት ሙሉ የሚጠብቁት የሚወዱት የገና በዓል መዳረሻ ላይ ነን። በታሪክ ከ500 ዓመት በላይ እንደሆነው የሚነገረው የጀርመናውያን የገና ገበያ በኮሮና ወረርሽኝ ምክንያት ብዙ የጀርመን ፌዴራል ግዛቶች በየከተሞቻቸው ገበያውን እንደማይዘረጉ ይፋ እያደረጉ ነው። የጀርመን ፓርላማ ግን ገና በጉዳዩ እየመከረ ቢሆንም በርካታ ዜጎች በተለይ መዲና በርሊን ላይ በኮሮና ወረርሽኝ ሺ ምክንያት ዳግም የጸደቀውን የዝውውር እገዳ ሕግን በመቃወም የተቃውሞ ሰልፍ እየወጡ ነው። በአውሮጳ የኮረና የሁለተኛ ዙር ወረርሽኝ ማገርሸትና በጀርመን በከፊል የዝውውር እገዳ መጣል የማህበረሰቡን መስተጋብርና ባህላዊ እንቅስቃሴ ምን ያህል ጎድቶት ይሆን? ዶክተር ጸጋይ ደግነህ የኮረና ወረርሽኝን ለመከላከል በተለይ በጀርመን የሚደረገውን ጥንቃቄ ብሎም በኢኮኖሚ እንዲሁም ባህላዊ እንቅስቃሴዎች ላይ ያሳደረውን ተጽዕኖ በተመለከተ በዘጠኝ ምዕራፍ በአማርኛ ሰፊ ጽሁፍን አቅርበዋል። እንግዲህ የጀርመን ህብረተሰብ እንደሚታወቀው በአብዛኛውን ጊዜውን በጣም እንዴት ነው እንብል ከ ወደ ሀያ ሰባት ሚሊዮን የሚቆጠረው ህዝብ በበጎ ፈቃድ ስራዎች የሚሳተፍ በዘጠና ሺህ በሚቆጠሩ የስፖርት ክለቦች የሚሳተፍ ነው። እና ይህ ለነሱ በጣም ከፍተኛ ችግር ነው። በተለይም እነዚህ ብዙ ጊዜያቸውን ውጭ በሚያሳልፉ ሰዎች፣ ከሰዎች ጋር የሚገናኙ ሰዎች፣ እንደዚህ ዝግጅት የሚያዘጋጁ ሰዎች እነሱ ከፍተኛ ውስጣዊ ችግር ውስጥ የሚፈጥርበት የመንፈስ ችግሮችን ጭንቀት የሚፈጥርበት በተለይም ደግሞ ቤት ውስጥ ቀን ተቀን አብሮ በሚዋልበት ሰዓት የቤት ውስጥ ችግሮች በባልና ሚስት መካከል ጥሎች የሚፈጠርበት ባለፈው ጊዜ እንዲያውም በተደረገው ምርምርም ለምሳሌ ልጆች ተማር ቤት የመሄድ በተከለከለበት ጊዜ ከፍተኛ ውስጥ የመንፈስ ጭንቀት ውስጥ የገቡበት ነበር። አሁንም ቢሆንም ለምሳሌ አያቶች ልጅ ልጆቻቸውን የማየት ችግር እንዳለባቸው ልጆቻቸውም በዚህ ራሱን በቻለ የመንፈሳዊ ጭንቀት ውስጥ እንዳሉ በአጠቃላይ ድብርት የሚባለው የራስ ምታቶች፣ የኑሮ ጥራት መውረድ፣ እነዚህ እነዚህ ሁሉ እንግዲህ ይታያሉ። በወጣቶቹ ደግሞ የእንዴት ነው የጠረፍን ማለፍና ከዛ በኋላ ቸልተኝነት ምንም ቢሆን ምንም አልሆንም ብሎ የማለትም ነገሮች ይታያሉ። በዛኑ መጠን ደግሞ እንዴት ነው ይህንን የመቀበል ማለት ለአጭር ጊዜ ያህል ይህንን መስዋዕት አድርገን የረጅም ጊዜ ኢኮኖሚያችንን፣ ማህበራዊ ኑሯችን እና ህልወናችንን፣ ጤንነታችንን ማስጠበቅ ይሻላል ብሎ ይህንን የሚቀበሉም አሉ እና በአጠቃላይ እንግዲህ በምናይበት ሰዓት፣ በዚህ በቆስ ውስጥ እነዚህ ችርቻሮች፣ ምግብ ቤቶች፣ ስፖርት፣ የቱሪዝም አዘጋጆች፣ የአየር ኢንዱስትሪ ለምሳሌ ተዋንያኖች በከፍተኛ ሁኔታ ነው የተጎዱት የነሱ የመኖረ በድጎማ ነው የሚኖሩት ሲጎዱ። በዛኑ መጠን ደግሞ ካየን መሰረታዊ ፍጅታዎች አሁንም እንደቀጠሉ ናቸው። እነዚህ የኤሌክትሮኒክስ ገበያዎች በከፍተኛ ሁኔታ የጨመሩበት ነው። ለከባቢ አየር ሰው አዲስ ግንዛቤ የሰጠበት ነው። ሳይክሎች በብዛት መጠቀም የተጀመረበት እንግዲህ ጀርመን ወደ ሰባ አራት ሚሊዮን ሳይክሎች አሉ። የኮምፒውተር ጨዋታዎች እንደዚህ እንደዚህ አይነት ነገሮች የበዙበት ነው። በተለይ ዲስታንስ ኢኮኖሚ የሚባለው የሩቅ ኢኮኖሚ የኦንላይን ግብይቶች የበዙበት የሆም ኦፊስ ሆም ስኩሊንግ አሁን ለምሳሌ ልዙም የሚባለው የአሜሪካ ካምፓኒ በከፍተኛ ሁኔታ እየከበረ ያለበት ነው። በአንድ አመት በአንድ ወር ውስጥ ዲሴምበር ላይ አስር ሚሊየን ብቻ የነበረው በአሁኑ ሰዓት በወር ከሶስት መቶ ሚሊየን ሚቲንጎችን ነው የሚያስተናግደው እና እንደፈጠራቸው ችግሮች ሁሉ የፈጠራቸውም እዚህ ላይ አዳዲስ ኩነቶች አሉ ማለትም ይቻላል። በዚያ አኳያ ካየ ነው ግን ይህንንም በመቃወም ደግሞ ሰላማዊ ሰልፎች ለመንግስት አሁንም ቢሆን ከፍተኛ አብላጫው ከፍተኛ ድጋፍ ያገኘበት ነው። ማዕከላዊ መንግስት በከፍተኛ ሁኔታ የተጠናከረበት ነው። አሁንም ቢሆን ግን በዛኑ መጠን ደግሞ በጣም አክራሪ የሆኑ የተቃውሞ ሰልፎች መስተናገድ የጀመሩበት ነው። ዛሬ ራሱ ትልቅ ሰላማዊ ሰልፍ አለ። እዛ ላይ እንግዲህ የተቃውሞ ሰልፉ ምንም በማስመልከት ነው። ይህንን ሁለተኛውን ሎክዳውን ካጸደቁ በኋላ ከአስራ አራት ቀን በኋላ ነው እንግዲህ አይተን መርምረን እስከ ወሩ መጨረሻ ድረስ ይቆያል ወይስ ይቀጥላል የሚለውን ለመወሰን እና እዚህ ላይ አንጌላ ሜርክል መራሄ መንግስቷ ቶሎ እንወስንና ወዲያውኑ እሳቸው የሚፈልጉት በጣም የጠነከረ ማዕቀብ እንዲሆን ነው። በዛው መጠን ደግሞ አስራ ስድስቱ የፌዴራል ስቴት ርዕሰ መስተዳድሮች የሚሉት የኮሮና እድገት በመገደብ ሳይሆን ርቀትን መጠበቅ የሚያስችሉ ነገሮችን በማድረግ ትምህርት ቤቶችን በፈረቃ በማድረግ ፈጣን ምርመራዎችን፣ ሁኔታዎችን በማመቻቸት መሆን አለበት እና አሁን ሊወጡ የታሰቡ አዳዲስ እንትኖች አሉ። ለምሳሌ ያህል ከሚቀጥለው ሳምንት ጀምሮ አንድ ጓደኛ ጋር ብቻ ወጣቶች ከሆኑ ብቻ እንዲገናኙ፣ ለአዋቂዎች ደግሞ አንድ ቤተሰብ ብቻ ውጭ ከሆነ ሰው ሁለት ሰው ብቻ እንሰባሰብ፣ ምንም የግል አይነት ዝግጅቶች እንዳይደረጉ፣ ትምህርት ቤት ውጭም ይሁን ውስጥ አንደኛ ደረጃም ማስክ ግዴታ እንዲኖር፣ ተጠቂ የሆኑ ሰዎች ለምሳሌ ለእድሜያቸው የገፋ እነሱ ይሄ ኤስ ፒ ፒ ሁለት የሚባለው ማስ እንዲያደርጉ እንዲ እንዲ አይነት ነገሮችን ነው እንግዲህ። እና እዚህ ላይ ይህንን በመቃወም እንግዲህ ዛሬ ሊወሰን ይችላል። ከሚቀጥለው ሳምንት ጀምሮ የገና ገበያዎችም እስከ ኅዳር መጨረሻ ድረስ እንግዲህ ዝግ ናቸው ወይም ያም እንደተዘጋ ይቀጥላል አይቀጥልም። እነዚህ እነዚህ ሁሉ የያዙ ነገሮች ናቸው እና ይህንን በመቃወም ነው እንግዲህ ዛሬ ሰላማዊ ሰልፍ እየተደረገ ያለው። እዛ የሚጸድቅበት ቦታ ቡንድ ቡንድስራት ያለበት ወይም ቡንድስታ አካባቢ እሱ ሰልፍ እንዳይደረግ የጀርመን መንግስት መከልከሉን ትናንትና ዜና ላይ ሰምቻለሁ። እንግዲህ ከስንት መቶ ዓመት በፊት የተጀመረ በጣም ጥንታዊ ታሪክ ነው ይሄ የገና ገበያ። አራት ሳምንት ገና ሊውል የፈረንጆቹ ገና ሊውል አራት ሳምንት ሲቀረው የሚዘረጋ ነው። በየከተማው ሰፊ ገበያ ይዘረጋል። እዛ የተለያዩ ምግብ ሸቀጦች ይሸጣሉ። ሽታው፣ አውዱ፣ ደስታው ገና እንኳን ደህና መጣህ እያለ የሚጠብቅ ገበያ ነው እና ይሄ ባህላዊ ስነ ስርዓት እንደው እንዳይቀር ብዙዎች ሀሳብ ይዟት እንግዲህ የጀርመን ገና ገበያ እንግዲህ በዓለም ላይም ካሉት ከሚደነቁት አንዱ ነው። ብዙ ቱሪስቶችም የሚመጡበት ሁኔታዎች አሉ። ወደ ኦስትሪያ ጀርመን የሚዘጋጁት እና ይህ እንዲያውም ወርቅማው ገና በረዶውን የሚያስረሳ ነው በብዛት ብርዱንም የሚያስረሳ ሰውንም የሚያስተሳሰር ትልቅ በዓል ያለው ነው። ከኢኮኖሚ አኳያም ካየ ነው ቢያንስ ዘጠና ዘጠኝ እስከ መቶ ቢሊየን ዩሮ በአመት የሚያስገባ ነው። በዛ ላይ ሰው ብዙ የሚያወጣበት ነው። የገና ገንዘብም ተብሎ የሚሰጠው ከደሞዛችን ጋር እዛ ላይ ወጪም ለማድረግ ነው። ቢያንስ ሰውም በአማካይ እስከ ሁለት መቶ ዩሮ ያወጣል ብለው ነው የሚያስቡት እና እንግዲህ አሁን ይሄ ሁሉ ነው የሚቀረው ማለት ነው። አሁንም የዚህ ሎክዳውኑም ዋናው ባህሪ በተቻለ መጠን ኢኮኖሚውን በማይጎዳበት መልኩ ለማስኬድ ነው በትልቅ ጥበብ እየሰሩ ያሉት። እና አሁን እስከ ህዳር መጨረሻ ድረስ ኖቬምበር መጨረሻ ድረስ ተብሎ ስለሆነ ያንን አስመልክተው ብዙዎች ተስፋ በመቁረጥ ከዛ ቀጥለውም ታህሳስ ላይ እንደማያደርጉት ዝግ እንደሚሆን ነው የገለጹት። አንዳንዶች ደግሞ አሉ አሁን እዚህ ዮሐንስ ኬርሽያ የሚባላል በሁለተኛ ዓለም ጦርነት የተመታ ቤተክርስቲያን ነው እና የመታሰቢያ ቤተክርስቲያን የሚባል በሊን እምብርት ላይ ያለ ቦታ ነው። እዛ ላይ በጣም ብዙ ሰው ሂዶ የሚጎበኘው ነው እና ያለፈው ጊዜ እንደውም በከባድ መኪና አንድ አሸባሪ ወደ አስራ ሁለት ሰዎች ወጥቶ የገደለበት ነው እና ማስበየብተው በዓለም ሜዲያዎች የነበረ ነው እና እነሱ ይህንን ስጋት ደፍረው ግድበቱ ይቀጥላል የሚለውንም ደፍረው እኛ እርግጠኛ ነን ሊከፈት ይችላል በማለት ዝግጅት እንደጀመሩ ነው ማቀው ዲሴምበር ሁለት ላይ ለመክፈት እያሰቡና እየተዘጋጁ እንዳሉ ነው ማቀው። ሌሎቹ ግን ተስፋቸውን ቆርጠው እየተቀመጡ አለ የገና ገበያ የገና ጊዜ ማለት እንግዲህ ሰው የሚያርፍበት ከቤተሰቡ ጋር የሚንሰላሰልበት ገበያ ቦታዎችም ላይ የአመቱን እንዴት ነው ከጓደኞቹ ከዘመዶቹ ጋር የሚገናኝበት አብሮ ገበያ ቦታዎች የገና ገበያዎችን የሚጎበኝበት እና የአመት ጭንቀቱንም የሚያራግፍበት ነው። አዲስ የሚጀምርበት ነው እና አዳሽ ነው ራሱ ጊዜ የምናውቀው ነው። የገና ጊዜ ሲባል ሰውነታችንም በቃ ይወርዳል፣ ራሱ ማረፍ ይጀምራል። እዚህ ላይ ይህንን መዝጋት ማለት እንግዲህ ምንም ማድረግ የማይቻል ከሆነ እንግዲህ ያው ኮሮና ካመጣቸው ጉዳቶች አንዱ ነው የሚሆነው ማለት ነው። ግን የቁጥሮችን በምናይበት ሰዓት ለምሳሌ ትናንትና አስራ አራት ሺህ ነበረ የነበረው የተያዙት ሕሙማን መጠን ዛሬ አስራ ሰባት ሺህ ነው የሰማሁት በሀያ አራት ሰዓት ውስጥ ነው ማለት ነው በሀያ አራት ሰዓት ውስጥ የተያዙት ያ ማለት ካለፈው ሳምንት ከተያዙት እያነሰ ነው የመጣው ያለፉ ሳምንት ውስጥ ሁሉ ሀያ ሶስት ሺህ ገብተዋልና በምናይበት ሰዓት ካለፈው ሳምንት አንደኛ እየቀነሰ ነው የመጣው ሁለተኛ ብዙ ስለሚመረመሩ በዛኑ መጠን ይሄ ብዜታዊ እድገት አለው ለማለትም አያስችልም። እንደው ግን ልክ እንደ ኤሌክትሮኒክ ዓለም እንደው በኤሌክትሮኒክ እንደተሳሰረው ሕይወት ቀላል እንደሆነው ይሄ የሕክምናውን መንገድ እንዲህ ቢሆን ጥሩ ነበር። አሁን ኮረና እንግዲህ የዓለምን ህዝብ ጠፍሮ ይዞ፣ በጣም የሚገርምሽም እኮ ህክምናውም በጣም ፈጣን ነው። ምክንያቱም እንደምትሰማውም እንደምታየውም ለአንድ በሽታ ክትባት በዘጠኝ ወር ውስጥ እንደዚህ ተገኝቶ ከተወሰነ ወራት በኋላ በአጠቃላይ ማሱ ይዳረሳል የሚባል ነገር ታይቶ ተሰምቶ አይታወቅም። አብዛኛው ብዙ ጊዜ ነው የሚፈጀው። በጣም በፍጥነት የሄደበት ነው። አውሮፓ ውስጥ ራሱ ብዙ የሚቆጠሩ ናቸው ሬሰች የሚያደርጉት እዚህ ጀርመን አሁን የታወቀ ነው፣ ባዮንቴክ ባዮንቴክ እንግዲህ እስከ ሁለት ሺ ሀያ አንድ መጨረሻ ድረስ ክትባቱ ይሰጣል ነው ያለው ጀርመን ውስጥ በተለያዩ ቦታዎች አሁን የክትባት ቦታዎችን እያዘጋጀ ነው እዚህ በሊን ራሱ አምስት ቦታዎች ናቸው የተመረጡት ክትባት ተሄደው የሚወስድባቸው እንደው ግን ምን ያህል እውነት ነው ለምን ራሽያም ይህንን መድኃኒት አገኘች ሲባል ነበር እንግሊዝም እንደዚሁ ጀርመንም ቀደም ባሉት ወራቶች እና እውነት አሁን ክትባቱ ተዘጋጅቶ በሚቀጥሉት ሶስት ወራት ጀምሮ ይጀምራል የተባለው እውነት ነው አይ ይሄ እንዲያውም እኮ ብዙ እንትኖች ላይ ወጥቷል። አሁን ራሳቸውም የጀርመን መንግስትም መግለጫ ሰጥቷል። ዘጠና አራት ፐርሰንቱ ዘጠና አራት ነጥብ አምስት ፐርሰንት ነው። እንዲያውም የሚለያዩት ከሌሎች ሀገር እንደዚህ በነጥብ ምናምን ፐርሰንቶች ላይ ነው። ናሙና በተወሰደባቸው ሰዎች በዛ እያዩ የሚሉት እንጂ አሁን ጀርመኖች አሁን ራሱ እንደነገርኩሽ አምስት ቦታዎች የበርሊን ሴናት ራሱ ያዘጋጃቸው አምስት ቦታዎች ናቸው እና በቀን ሀያ ሺ ሰው መሰለኝ ክትባት ለመስጠት የተዘጋጁት እና ግን ይሄ ሁሉ እነሱ ታውቂያቸዋለች። ጀርመኖች አስቀድመው አዘጋጅተው ጠርፈው ከዛ በኋላ አሁን ፈቃዱን ነው የሚጠብቁት የወርልድ ሄልዝ ኦርጋናይዜሽን የሚሰጣቸውን እሱን ካገኙ በኋላ በቃ ይጀምራሉ። መጨረሻ ላይ የሚወስነው የዓለም አቀፍ የጤና ድርጅት ነው አይደለ? አንቀበለውም ሪኮግናይዝ አናደረገውም ካለ እንደገና አብሎ ይጀምራሉ ማለት ነው። በነገራችን ላይ ባዮንቴክ ማለት እኛ የውጭ ሀገር ዜጎችን የውጭ ሀገር ባክግራውንድ ያለን ሰዎችን በሙሉ ሊያኮራ የሚችል ነው። ምክንያቱም ጀርመን ብዙ አይነት የውጭ ሀገር ማይግሬሽን ባክግራውንድ ያላቸው ሰዎች ለጀርመን ምን ኮንትሪቢዩት ያደርጋሉ የሚለውን ወስደው፣ ባዮንቴክ ሁለት ቱርኮች ናቸው ሳይንቲስቶቹ። ከቱርክ መጥተው ጀርመን ወይም እዚህ የተወለዱ መሰለኝ ግን እዚህ ጀርመን ሀገር ኖረው ተምረው እዚህ ደረጃ ደርሰው የዚህን መድኃኒት አሁን እንትን የሚሉት የቱርኮች ናቸው፣ ፕሮፌሰሮች ሁለት ባልና ሚስት የዚህ የካምፓኒው ባለቤት እና በቢሊየን የሚቆጠር ነው እንግዲህ አሁን የሚያነቃንቀው ማለት ነው። የገና በዓልን እንኳን ደህና መጣ ሲል በዓሉ ከመድረሱ ከአራት ሳምንታት በፊት ጀምሮ በጀርመን ከተሞች የሚዘረጋው ባህላዊው የገና ገበያ የኮሮና ወረርሽኝን ይበልጥ ሊያስፋፋ ይችላል በሚል በርካታ የጀርመን ከተሞች ገበያው ዘንድሮ እንደማይኖር እያሳወቁ ነው። በጀርመን ለሁለተኛ ጊዜ የተንሰራራውን የኮሮና ወረርሽኝ ስጋትን ተከትሎ በከፊል ተግባራዊ እየተደረገ ያለው የዝውውር እገዳ ቀነ ገደብ ከአስር ቀናት በኋላ ይጠናቀቃል። የትኞቹ ከተሞች አሊያም ፌዴራል ግዛቶች ይህንን ባህላዊ ገበያ ይዘረጉ ይሆን፤ ገበያተኛ ሕዝብስ ባህላዊውን የገና በዓል ያለምንም የኮሮና ስጋት ይጎበኘው ይሆን የምናየው ይሆናል? እኔ እዚህ ላይ ቃለ ምልልስ የሰጡንን ዶክተር ጸጋዬ ደግነህን በማመስገን ዝግጅት የላጠናቅ አዜብ ታደሰ ነኝ። ጤና ይስጥልኝ።